ባለፉት 109 ዓመታት ያገለገለው የመጀመሪያው የኢትዮጵያ ሆቴል እቴጌ ጣይቱ ሆቴል ሰሞኑን ከደረሰበት የእሳት ቃጠሎ አደጋ እንዲያገግም ጥረቶች እንደሚጀመሩ የሆቴሉ አስተዳደር አስታውቋል። የባህል የባህልና የቱሪዝም ሚኒስትሩም የተቃጠለውን ሆቴል ጎብኝተዋል። በሌላ በኩል የእሳት አደጋ ሰራተኞች የሆቴሉን ጉዳት ለመቀነስ ተገቢውን ጥረትና መነሳሳት አላሳዩም ሲል የሆቴሉ አስተዳደር ወቅሷል። ወቀሳውን ያልተቀበሉ የአዲስ አበባ የእሳት አደጋ መከላከያና መቆጣጠሪያ ባለስልጣን በበኩላቸው የእኛን አሰራር ካለማወቅ የተነሳ የተሰጠ ወቀሳ ነው ይላሉ። እስክንድር ፍሬው ዝርዝሩ ልኳል። ከ18ምንት እስከ ዛሬ በመሃል ፒያሳ የመጀመሪያው የኢትዮጵያ ሆቴል እቴጌ ጣይቱ ከነ ግርማ ሞገሱ ቆሟል። ከትናንት በስቲያ እሁድ ግን የዚህ ቅርስ ህልውና ፈተና ላይ የወደቀበት ነው። በዚያን ዕለት ጠዋት የተነሳው የእሳት ቃጠሎ ከፍተኛ የሚባል ጉዳት አድርሶበታል። በርካቶች በዚህ ቃጠሎ አዝነዋል። ሌሎች የቅርሱ ቀጣይነት አሳስቧቸዋል። የባህልና ቱሪዝም ሚኒስትር አቶ አሚን አብዱልቃድርም ትናንት ስፍራውን ጎብኝተዋል። ቀጣዩን ሁኔታ ለማወቅ የጓጉ የተለያዩ የህብረተሰብ ክፍሎችም ከቅርብና ከሩቅ ፎቶግራፍ ሲያነሱ የሚሆነውን ሲመለከቱ ተስተውሏል። እቴጌጣይቱ ሆቴል የሎው ፔጅስ ለተባለ የግል ድርጅት የተሸጠና በዚያው መሰረት ሲተዳደር የቆየ ነው። የደረሰበት አደጋ ግን የድርጅቱን ብቻ ሳይሆን የቅርስና የአገር ተቆርቋሪዎችን ሁሉ ትኩረት ስቧል። የመጠገኑ ስራ የሚካሄደውም በተለያዩ አካላት ትብብር መሆኑን የሆቴሉ ስራ አስኪያጅ አቶ አያሌው ታደሰ ለቪዮኤ ተናግረዋል። የደረሰውን ጉዳት በማብራራት ይጀምራሉ። መሀሉ ኮሪደር ሆኖ በግራም በቀኝም በኩል ምኝታ ክፍሎች ናቸው። እንግዲህ በቅርስነት የተመዘገበውም ይኸው ዋናው ህንፃ ነው እነዛ ዋናው ህንጻ ላይ ያሉ ስለሆነ የምኝታ ክፍሎችም በዛው በቅርስነት የተያዙ ናቸው ያሉት ማለት ነው። ስለዚህ አስር ክፍሎች ናቸው ያሉት ብያለሁኝ። ከአስሩ ክፍሎች ውስጥ ሁሉንም ነካክቷቸዋል። የጉዳት መጠኑ ይለያይ እንጂ እሳቱ ሁሉንም ገርፏቸዋል። በውስጡ ያሉት እቃዎች ያው ሙሉ በሙሉ ወድመዋል። ንብረቶች ነበሩ በውስጡ ያው የተለያዩ ንብረቶች፣ አልጋዎችን ጨምሮ ማለት ነው። አልጋዎችን ጨምሮ ማለት ነው። አስር ብቻ ነበሩ ክፍሎቹ ማለት ነው። ከላይ ያሉት አስር ብቻ ናቸው። አስር የምኝታ ክፍሎች እዚህ ላይ አሁን እንግዲህ መልሶ ለማቆም ምን ያህል ነው ተስፋው? በነበረበት በቅርስነቱ ለማስቀጠል ምን ተስፋ እያያችሁ ነው? እንግዲህ በእኛ በኩል ለህንጻው ኢንሹራንስ ገብተንለታል። ኢንሹራንስ አለው። የባህልና ቱሪዝም ሚኒስትሩም የቅርስ ጥናትና ጥበቃ ዋና ዳይሬክተሩም ሁሉም የሚመለከታቸው አካሎች መጥተው ጎብኝተውታል። በትናንትናው ዕለት ማለት ነው፣ መጥተው ጎብኝተውታል። እንግዲህ ያው ትብብራቸው እንደማይለየን ነው የተነገረን። ወደ ነበረበት በአጭር ጊዜ ውስጥ እንመልሳለን ነው የኛ ተነሳሽነት ያለው። እንግዲህ ወደ ነበረበት እንመልሳለን ሲባል ለምሳሌ ኮሚቴ ተቋቁሞ ባለሙያዎች አይተውት ገምግም ምንድን ነው ሂደቱ? ምን እያያችኋላችሁ? ከወዲሁ የተቀረጸ ነገር አለ? አዎ እንግዲህ ምንድን ነው የቅርስ ቦታ ብዙ ጊዜ ወደ ያው በቃጠሎም ይሆን በተለያየ ምክንያት እድሳት በሚገባበት ወቅት ያው የሚመለከታቸው የቅርስ ጥናትና ጥበቃ ባለስልጣን እንዲሁም የባህልና ቱሪዝም ባለሙያዎች ይሳተፉበታል። ወደዛው ወደ ነበረበት ለመመለስ እነዚህኑ አካሎች ዘን ነው ልንመልሰው የምንችለው ከእነሱ ጋራ በመሆን ማለት ነው። እና ያው ባዩት በጎበኙበት ወቅትም በተረዱት ሁኔታ ህንጻው በተለይ ስትራክቸሩን አልጎዳውም፣ ብዙ እና ባለበት ሁኔታ ማደስ ይቻላል ማደስ ይቻላል በሚገባ እና እንዲያውም በተሻለ መልኩ በተሻለ መልኩ መመለስ ይቻላል ብለን ነው እኛ እያሰብን ያለ ነውና እያቀድንም ያለ ነው። በእቴጌ ጣይቱ ሆቴል ላይ የደረሰው የእሳት አደጋ መጠን ሊቀንስ ይችል እንደነበር የስራ አስኪያጁ እምነት ነው። የእሳት አደጋ ሰራተኞች ግን ፍጥነትና ሙያዊ ብቃት አላሳዩም ብለዋል። ስራ አስኪያጁ ቀጥለው በታየበት ወቅት የህብረተሰብ ክፍሎቹም በአብዛኛው ሰኛው እዚሁ አካባቢ ሆነው ይታገሉ ስለነበረ እኔ ከመመልሰው ህዝቡ ቢመልሰው የተሻለ ይሆናል። በተለይ በእሳት አደጋ በኩል ያለውን ሁኔታ ወደ ዋናው ህንጻ ከመሄዱ በፊት እሳቱን ማስቀረት ይቻላል። እሳት አደጋውም እዛው ጃዙ ላይ እያለ ደርሷል። እሳት አደጋ ሠራተኞች ደርሰዋል ደርሰዋል፣ እዛው ላይ እዛው ጃዙ ላይ እያለ ደርሰዋል። ግን በአንድ በኩል እየነደደ እያለ እየነደደ እያለ ወደ ዋናው ህንጻ ሳይሄድ ጃዝ አምባው ላይ ያለ ደርሰዋል እዛው ላይ መግታት ይቻል ነበረ። እንግዲህ ለምን እዛ ላይ እያለ መግታት አልተቻለም? የእሳት አደጋው የሚሰጠው ጉዳይ ነው የሚሆነው። በተለያየ ሚዲያ የተለያየ ነገር ሲሰጡ ሰማለሁኝ። እኔ እውነታነት አለው ብዬ አልወስደውም። በጊዜ እኔ ደረስነው ቶሎ አጥፍተነዋል የሚሉ አስተያየቶችን ነው እያሉኝ አሉት። ቶሎ አላጠፉትም ቆይተዋል። እንደውም በተሻለ ሁኔታ የኤርፖርቱ የእሳት አደጋ አጥፊያ መጥቶ ነው እንደውም በተሻለ ሁኔታ ሊቆጣጠረውና የቻለ እንጂ መጀመሪያውኑ እዛው ላይ ያለ መግታት የሚችሉት ቀድመው የደረሱት እዚሁ የእሳት አደጋ መከላከያ ክፍሉ ነበረ። እና ውሃም ማጣን እያሉ የሚሄዱበት አግባብ እንደነበረ ነው የተረዳነው እኔም እዛው ላይ ደርሼ ስለነበረ ማለት ነው። የአዲስ አበባ የእሳት አደጋ መከላከያና መቆጣጠሪያ ባለስልጣን በሆቴሉ አስተዳደር የቀረበውን አስተያየት አይቀበልም። በጽፈት ቤቱ የኮሚኒኬሽን ጉዳዮች ደጋፊ የሥራ ሂደት መሪ አቶ ሰለሞን መኮንን አስፋው ለቪዮኤ እንዳስረዱት አስተያየቶቹ ሙያ አሰራርን ካለመረዳት የመነጩ ናቸው። በአሁኑ ወቅት ተቋማችን ካለው አደጋ የመቆጣጠር ሚና አንጻር ጥሩ ዝግጅት አለው ነው። ዓለም የደረሰበትን የአደጋ ማሽነሪዎች ፋይር ትራክስ አስገብተን በስራ ላይ ያውለናል። በጣም ዘመና የሆኑ አዳዲስ በርካታ ማሽነሪዎች በስራ ላይ አሰማርተን ነበረን። ባለሙያዎቻችን ከነዚህ መሳሪያዎች ጋር በስፋት እንዲተዋወቅ ተከታታይ ስልጠናዎች ሰጥተናል። እለት በእለት የስራ ላይ ልምምድ ያደርጋሉ ሞር አክቲቭሊ ቴክኒካሊ ስራውን መስራት የሚችሉበት አቅም አለ። እዛም ላይ ምናልባት የኛ ቴክኒካሊ የሆነውን አሰራር ሌላው ሰው ከሚገምጠው ውጭ ሊሆን ይችላል። መጀመሪያ የአደጋው የነፋስ አቅጣጫ ወዴት ነው? እያዳንክ እሳቱን እንዳይዝ እንዳይስፋፋና እንዳይዛመት እያዳንክ መቆጣጠር ነው ያለብህ። ያ ኦልሬዲ እየተቀጣጠለ ያለው ላይ ብቻ ትኩረት ከተደረገ እሳቱ ወደ ጎን ጋልቦ በአካባቢ ያሉ ሌሎች ተቋማትም ላይ ከባድ ጉዳት ሊያስከትል ይችላል። ስለዚህ የተወሰደው እርምጃ ትክክል ነው። በቃ መቆረጥ ባለበት አቅጣጫ ላይ ተቆርጦ በሁሉም አቅጣጫ ነው፣ በጎንም በፊት ለፊትም ነበር የማጥፋት ሂደቱ የነበረው። ነገር ግን ተቀጣጣይ ነገር በብዛት ስለነበረው ሆቴሉ እሳቱ ያጠፋን እያለ ለውስጥ የሚፈነዳዱ ነገሮች ነበሩ። እሱ እሳቱን ያባብስ ነበርና ጫና የፈጠረ ስራን የሰራ ነው። ምናልባትም በዚህ ስራ ላይ እኛ አባሎች በጣም ከፍተኛ የሆነ ርብርብ በማድረግ ራሳቸው ለመስዋዕት ነሱም ዝግጁ አድርገው የሰሩበት ስራ ነው ብለን ነው ምናም። ስለዚህ አስተያየቶቹ ምናልባት ሁኔታውን ካለመገንዘብ የመጡ ናቸው አንቀበላቸውም። ነው እንግዲህ አስተያየቶቹ ሙያ ነክ አይደሉም። ምናልባት የእኛን ቴክኒካል ሊሆን አሰራር ካለመረዳት የመነጨ ሊሆን ይችላል። የታሪካዊው የእቴጌ ጣይቱ ሆቴል የቃጠሎ አደጋ በዘርፉ በተሰማሩ የእሳት አደጋ ማጥፊያ ሰራተኞች እና ጥያቄ በሚያነሱ አካላት መካከል ውዝግብ የተፈጠረበት ጭምር ነው። እናም የዚህ ሆቴል ታላቅ ቅርስነት እና አስከፊው አጋጣሚ ተያያዥ ለሆኑ መነጋገሪያ ጉዳዮችም መነሻ ሆነዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።